Die Amerikaner sind radio በሀሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ ሀያ ስምንት ሁለት ሺ አስራ ሁለት አመተ ምህረት ዝግጅታችን ጀመረ። በታላቁ የኢትዮጵያ ህዳሴ ግድብ ውሃ ሞላል ዙሪያ ተቋርጦ የነበረው የሶስቱ ሀገሮች የቴክኒክ ባለሙያዎች ውይይት እንደገና ተጀመረ። ዋናው ነገር የሚያጠነጥነው አሞላል ዙሪያ እና በግድቡን አሞላል የተለያዩ አየር ንብረቶች በሚኖሩበት ጊዜ እንዴት ማድረግ ይቻላል በሚለው ዙሪያ ነው የሚሆነው። ያው ትላንት ጀምረውታል። ዛሬና ነገ ኤክስፐርቶቹ ይቀጥላሉ። ከዛ በኋላ የመጨረሻው አካባቢ ደግሞ ለሚኒስትሮቹ ያልፋል ማለት ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በአብይ ርዕስ ይዘናቸው እንመለሳለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ይታዬ ነኝ። ፖሊስ በአቶ በቀለ ገርባ ላይ የጀመረውን የምርመራ መዝገብ አደራጅቶ መጨረሱን ለፍርድ ቤት ገልጾ ተለዋጭ ትዕዛዝ ጠይቋል። የአቶ በቀለ ገርባ ጠበቆች የፖሊስን ጥያቄ ተቃውመው ደንበኛቸው በዋስ እንዲፈቱ ጠይቀዋል። ፍርድ ቤቱ ትዕዛዝ ለመስጠት ተለዋጭ ቀጠሮ ቆርጧል። ከአዲስ አበባ መለስካቸው አማሃ ተከታዩን ዘገባ አስተላልፏል። ፖሊስ ባለፉት ስምንት ቀናት በአቶ በቀለ ገርባ ሰነድ ላይ አጣርቻለሁ ያለውን ሥራ ለፍርድ ቤቱ በዝርዝር አቅርበዋል። በዚሁ መሠረት ከትራንስፖርት ሚኒስቴር 45 ገጽ ያለው ሰነድ እንደተላከለት በመግለጽ በዚህ ሰነድ ውስጥ እንደተመለከተው ሰባት ነጥብ አራት ሚሊዮን ብር የሚገመት ዋጋ ያላቸው የመንግሥት ተሽከርካሪዎች ወድመዋል። 28 ሚሊዮን ብር የሚገመቱ የግል ተሽከርካሪዎችም ወድመዋል ብሏል። ፖሊስ አክሎም ከተጠርጣሪ ግብረ አበሮች ጋር የሰባት ተጠርጣሪዎችን ሽጉጦች የፎረንሲክ ምርመራ ወስጃለሁ ሲልም ተናግረዋል። ሌሎችንም ከሕይወት ሕልፈት እስከ ንብረት ውድመት ተጠርጣሪውን ይመለከታሉ ላላቸው ፖሊስ ማስረጃዎቹን ማሰባሰቡን ጠቅሶ የምርመራ ሰነድ ማደራጀት ሥራውን ማጠናቀቁንና ማስረጃውን በፍርድ ቤት ለማረጋገጥ የቅድሚያ ምርመራ መዝገብ መክፈቱን አስረድቶ ይህን ምርመራ ሰነድ ፍርድ ቤቱ ዘግቶ በአዲሱ መዝገብ ትዕዛዝ እንዲሰጥለት ጠይቋል። የተጠርጣሪ ጠበቆችም የፖሊስን ጥያቄ የቅድመ ምርመራን ዓላማ የተከተለ አይደለም ሲሉ ተቃውመዋል። ደንበኛቸው የተጠረጠሩበት መነሻ ሌላ ሆኖ ሳለ እዚህ የቀረበው በጭራሽ የተለየ ነው ሲሉ ይህ የሚያሳየውም መርማሪ ቡድኑ በተጠርጣሪው ላይ ምንም አይነት የወንጀል ድርጊት ሊያገኝበት እንዳልቻለ ነው ሲሉ ተከራክረዋል። ስለሆነም ተጠርጣሪ ደንበኛቸው በዋስ እንዲለቀቁ ጠይቀዋል። ፍርድ ቤቱም የሁለቱንም ወገን ክርክር ከሰማ በኋላ በዋስትናው ጥያቄም ሆነ በፖሊስ ጥያቄ ላይ ትዕዛዝ ለመስጠት ለሐምሌ 30 2012 ዓ ም ተለዋጅ ቀጠሮ ይዟል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት በዓለም ዙሪያ ትምህርት ቤቶች እንዲዘጉ በመገደዳቸው ዓለም ከትውልድ ወደ ትውልድ የሚዘልቅ ከባድ አደጋ ተደቅኖባታል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አሳሰቡ። ዋና ጸሐፊው ይህን ያሳሰቡት መጻኢ እጣችንን እንታደገው በሚል ርዕስ የመንግስታቱ ድርጅት የጀመረውን አዲስ ዘመቻ በማስተዋወቅ ባሰሙት ንግግር ላይ ነው። የዘመቻው ዓላማ በድኅረ ኮቪድ-19 ዓለም መደበኛ ትምህርትን መልሶ እውን ማድረግና ማጠናከር ላይ ያተኮረ መሆኑን ገልጸዋል። ካለፈው እንደ አውሮፓውያን አቆጣጠር ሐምሌ አጋማሽ ወዲህ በ160 ሀገሮች ከ1 ቢሊዮን በላይ ልጆች ከትምህርት ገበታ ውጭ ሆነዋል። ወደ አርባ ሚሊዮን የሚጠጉ ህጻናት ከመዋለ ህጻናት ርቀዋል ብለዋል ዋና ጸሐፊው። በተለይም ተጋላጭ ለሆኑ የአካል ጉዳተኞች፣ ስደተኞች እና ተፈናቃዮች እንዲሁም ሴቶች ልጆች ትኩረት እንዲሰጥ ያሳሰቡት ጉቴረሽ ኮቪድ-19 በቁጥጥር ስር ሲውል የቅድሚያ ትኩረት ልጆችን ወደ ትምህርት ቤት ገበታቸው መመለስ ሊሆን ይገባል ብለዋል። በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ18 ነጥብ 2 ሚሊዮን አልፏል። ለህልፈት የተዳረጉት ወደ 700 ሺህ እየተቃረቡ ናቸው። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ይህንን ወረርሽኝ ቀጥ አድርጎ የሚያቆም ተአምረኛ መፍትሄ ላይገኝ ይችላል ሲሉ አስጠንቅቀው፣ ይልቁኑ የሚበጀው ሀገሮችና ግለሰቦች በሙሉ ቫይረሱን ለመከላከል የሚጠቅሙ መንገዶችን ሁሉ ስራ ላይ ማዋል ነው ሲሉ አሳስበዋል። በእርግጥ የመጨረሻ ደረጃ ሙከራ ላይ ያሉ ክትባቶች አሉ። ነገር ግን ምርመራ፣ ንክኪ ያላቸውን ሰዎች ፈ ተፈልጎ መለየት፣ አካላዊ ርቀትን መጠበቅ፣ በጭንብል መሸፈን፣ እነዚህና መሰል መንገዶችን መጠቀሙ መቀጠል ይኖርበታል ብለዋል ዶክተር ቴድሮስ። ከዓለም የኮሮና ቫይረስ ተጋላጮች ወደ አንድ አራተኛ የሚጠጋውን በያዘችው በዩናይትድ ስቴትስ ደግሞ ዋይት ሀውስና የምክር ቤት ዲሞክራቶች በወረሽኙ ምክንያት ከስራ ለተፈናቀሉ የሚሰጥ ድጎማን በሚያካትተው የኮቪድ-19 ድጋፍ እቅድ ትናንትናም ከስምምነት ለመድረስ ሳይችሉ ቀርተዋል። በሀገሪቱ ካለፈው ሰኔ ወዲህ የቫይረሱ ተጋላጮች ቁጥር በእጅጉ ማሻቀቡን ተከትሎ አንዳንድ ክፍለ ግዛቶች ቀደም ብሎ ለቀዋቸው የነበሩ የእንቅስቃሴ ገደቦችን አንዳንዶችን መልሰው እንዲያጸኑ ተገደዋል። ፕሬዚደንት ዶናልድ ትረምፕ ግን በዘላቂነት የእንቅስቃሴ ማገድና መዝጋት ፖሊሲ ወረሽኙን ለመታገል የሚያዋጣ መንገድ አይደለም፣ ያም ባደረጉ ሀገሮች የቫይረሱ ስርጭት አንሰራርቶ አይተናልና ሲሉ ተከራክረዋል። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ በስፋት እየተዛመተ ባለበት በዚህ ወቅት የዋይት ሀውስ የወረርሽኙ ግብረ ኃይል አስተባባሪዋ ዶክተር ዴብራ ብሪክስ ቤታችሁ አብሯችሁ የሚኖሩ ለቫይረሱ ቢጋለጡ ካሉበት የጤና ችግር ካር ከባድ የሚሆንባቸው ሰዎች ካሉ ውጪ ስትወጡም ቤት ውስጥም ስትሆኑ የአፍና አፍንጫ መሸፈኛ ጭንብል መጠቀሙ ይበጃል ሲሉ መክረዋል። በእድሜ የገፉ ጎልማሶችና ወጣቶች እንዲሁም ልጆች አብረዋችሁ የሚኖሩ ከሆነና በምትኖሩበት ገጠርም ይሁን ከተማ ቫይረሱ እየተዛመተ ከሆነ ቤት ውስጥ ጭንብል መጠቀሙ እንደሚበጅ ማሰቡ ይጠቅማል፣ ነው ያሉት። ብሪክስ በአሁኑ ጊዜ በሀገሪቱ በየቀኑ ከ60 ሺህ በላይ አዲስ የቫይረስ ተጋላጮች ይመዘገባሉ። በአማካይ በቀን ከአንድ ሺህ በላይ ለህልፈት ይዳረጋሉ። ዴብራ ብሪክስ ወረርሽኙ አዲስ ምዕራፍ እየገባ ነው ብለዋል። በቀደሙት ወራት በትላልቆቹ ከተሞች ጎልቶ የነበረው ስርጭት ዛሬ በገጠሩም በከተማውም በስፋት እየተዛመተ ነው ሲሉ አሳስበዋል። ይህንኑ ተከትሎ ፕሬዝደንት ዶናልድ ትራምፕ ዶክተር ደብራ ብሪክስን ደካማ ሲሉ ተችተዋቸዋል። የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፐሎሲ ከአሁን በፊት ሁኔታውን ደህና ነው ብለው ያልሆነ ተስፋ ይዘው ተናግረዋል ብለው ስለነቀፏቸው ደንግጠው የተናገሩት ነው ሲሉ ነቅፈዋቸዋል ፕሬዝደንቱ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኬንያ ፖሊስ የሚደርሱትን የክስ መዝገቦች በዲጂታል የመረጃ ቋት መያዝ መጀመሩን አስታወቀ። አሰራሩ ሙስናን ለመቆጣጠር የሚረዳ መሆኑን የሀገር ውስጥ ሚኒስትሩ ተናግረዋል። ገልሞ ዳዊት ከናይሮቢ ዘገባ አለው። ከዚህ በኋላ በአገሪቱ ያሉ ፖሊስ ጣቢያዎች የክስ መዝገቦች የሚቀበሉት በመንግስት በተዘጋጀ ዲጂታል የመረጃ ቋት ወይም ዳታ ቤዝ መሆኑን የኬንያ ሀገር ውስጥ ጉዳይ ሚኒስትር ዶክተር ፍሬድ ማትያንጊ ገልጸዋል። ማትያንጊ መንግስት ይህን አሰራር ያዘጋጀው የሀገሪቱ የፍትህ ስርዓት ለማዘመን በተገልጋዮች ላይ የሚደርሰውን እንግልት ለማስቀረት እንዲሁም ደግሞ በተለይ የአገሪቱ ፖሊሶች የሚታሙበትን ሙስናን ለመቆጣጠር ነው ብለዋል። በሚቀጥሉት 18 ወራት ውስጥ ሁሉም የፖሊስ ኃይል አባላት ስልጠና ተሰጥቷቸው ወደዚህ አሰራር መግባት መቻል አለባቸው። ወደዚህ አሰራር መግባት የማይፈልጉ ካሉ ምክንያታቸውን አስረድተውን ከዛ በኋላ በነፃ እናሰናብታቸዋለን። በዚያም ሌሎች ዜጎቻችንን ለማገልገል ፍቃደኛ ከሆኑት ጋር እንቀጥላለን ይላሉ ሚኒስትሩ ማቲያንጊ። አዲስ ለተዘረጋው አሰራር ጥቅም ሲያብራሩ ዜጎችን በአቅና በታማኝነት የሚያገለግሉ ፖሊሶችን ለማበረታታት እንደሚያግዝ ገልጸው በቅርቡም የትራፊክ ሕግን ለሚጥሱ አሽከርካሪዎች መቀጫው በሞባይል የገንዘብ ማስተላለፊያ ኤምፔሳ እንዲሆን የአገሪቱ ፕሬዚዳንት ኡሁሩ ኬንያታ ትእዛዝ ሰጥተውናል ብለዋል። የኬንያ ፍርድ ቤት የክስ መዝገቦችን በኢንተርኔት መከታተል የሚያስችል አሰራር ባለፈው ጁላይ ወር መጀመሩ የሚታወስ ነው። ለአሜሪካ ድምፅ ገልሞዳዊት ናይሮቢ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የብሔራዊ ዘብ ወታደሮች የሀገሪቱን ክፍለ ግዛቶች በኮቪድ-19 ምላሽ እንቅስቃሴዎች እንዲያግዙ የተመደበላቸው የፌዴራል መንግስት ወጪ እስከ አመቱ ማለትም ሀያ ሀያ መጨረሻ ድረስ እንዲቀጥል ትዕዛዝ ሰጡ። ይህን ትናንት ማታ ነው ዋይት ሀውስ ያስታወቀው። ይሁን እንጂ በፌዴራል መንግስት በጀት ሙሉ በሙሉ ወጪው የሚሸፍንበት ፈቃድ በአውሮፓውያን ነሐሴ ሀያ አንድ ቀን ሲያበቃ ወደ ሰባ አምስት ከመቶ ዝቅ እንደሚል ነው የተገለጸው። ካለፈው ሰኔ ወር ወዲህ የኮቪድ-19 ስርጭት አብዝቶ ከተባባሰባቸው ክፍለ ግዛቶች ሁለቱ ፍሎሪዳና ቴክሳስ ግን የብሔራዊ ዘብ ወታደሮች ወጪው ሙሉ በሙሉ በፌዴራሉ መንግስት እንደሚሸፈን ተገልጿል። በሌላ የዩናይትድ ስቴትስ ዜና ዛሬ በአምስት ክፍለ ግዛቶች ቅድመ ምርጫ እየተከናወነ ነው። ከዋና ዋናዎቹ ፍክክሮች መካከል አንዱ ብርቱ ትኩረት የተሰጠው ለካንሳስ ክፍለ ግዛት የመወሰኛ ምክር ቤት መቀመጫ በጡረታ የሚገለሉትን ሪፐብሊካኑን ሴኔተር ፓት ሮበርትስን ለመተካት የተያዘው ውድድር መሆኑ ታውቋል። በህዳሩ ምርጫ በእጩነት ለመቅረብ አስራ አንድ ተፎካካሪዎች ለዚህ መቀመጫ ተሰልፈዋል። በመጨረሻም ሀሪኬን ኢሳይያስ የተባለው ከባድ ዝናብ የያዘ የውቅያኖስ ማዕበል በምስራቅ ዩናይትድ ስቴትስ ሰሜን ካሮላይና ላይ ዶፉን እያወረደ በሰሜን አቅጣጫ እየገሰገሰ ነው። ብሔራዊ የውቅያኖስ ማዕበል ማዕከል በሰጠው መግለጫ ኢሳያስ ከውቅያኖሱ ወደ የብስ ላይ ከደረሰ በኋላ የንፋሱ ፍጥነት ጋብ ቢልም በበርካታ አካባቢዎች ብዙ ሺህ መኖሪያ ቤቶችና ንግድ ቤቶች የኤሌክትሪክ ኃይል ተቋርጦባቸዋል ደቡብ ካሮላይናና ሰሜን ካሮላይና እንዲሁም ሌሎች ክፍለ ግዛቶች ላይ ከሰባት እስከ አስራ አምስት ሴንቲሜትር ከፍታ የሚሸፍን ዝናብ ያወርዳል ተብሎ ነው የተሰጋው። ዋሽንግተን ዲሲ እና ቦልቲሞርም ከባድ ዝናብ ዝናብና አደገኛ ጎርፍ ሊከተል ይችላል ተብሎ ማስጠንቀቂያ ተሰጥቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 28 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትቪው አምሃሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በታላቁ የኢትዮጵያ ህዳሴ ግድብ ውሃም ሞላል ዙሪያ ተቋርጦ የነበረው የሶስቱ ሀገሮች የቴክኒክ ባለሙያዎች ውይይት እንደገና ተጀመረ። የውይይቱ ትኩረት ስምምነት ባልተደረሰባቸው ነጥቦች ላይ እንደሚሆንም ታውቋል። መለስካቸው አምሃ ዝርዝር ሰከባለሁ ከሳምንታት በፊት በህዳሴ ግድብ ዙሪያ ሲካሄድ የነበረው የግብፅ፣ የሱዳንና የኢትዮጵያ ውይይት ሲቋረጥ ሱዳን ተጨማሪ ጊዜ ከጠየቀች በኋላ የሶስቱ አገሮች የቴክኒክ ባለሙያዎች እንደገና ለድርድር መቀመጣቸው ተነገረም። በኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የባለሙያዎቹ ቡድኖች መነጋገሪያ ዋና ዋና ነጥቦች ምን እንደሚሆኑም አስረድተዋል። ዋናው ነገር የሚያተነትነው በግድቡ አሞላል ዙሪያ ነው። በግድቡን አሞላል ዙሪያና በግድቡን አሞላል የተለያዩ አየር ንብረቶች በሚኖሩበት ጊዜ እንዴት ማድረግ ይቻላል በሚለው ዙሪያ ነው የሚሆነው። ያው ትላንት ጀምረውታል። ዛሬና ነገ ኤክስፐርቶቹ ይቀጥላሉ። ከዛ በኋላ የመጨረሻው አካባቢ ደግሞ ለሚኒስትሮቹ ያልፋል ማለት ነው። አምባሳደር ዲና ሙፍቲ አክለውም ከዚህ በፊት በተካሄዱ ድርድሮች የተደረሰባቸው ስምምነቶች እንዳሉ ሆነው አሁን ድርድሩ ይበልጥ የሚያተኩርባቸው ሲሆን ጉዳዮችንም ጠቁመዋል። ኤክስፐርቶቹ ይቋጩታል። ኦልሬዲ ከዚህ በፊት የነበሩት ልዩነቶች ላይ ነው የሚነጋገሩት። በሚደርሱባቸው ነጥቦች ላይ የሚቀጥለውን ደግሞ ሚኒስትሮቹ ይነጋገራል። አዝማሚያው ጥሩ ነው ይባላል፣ አምባሳደር እውነት ነው? ይሄ ነገር ወል ገና ነው። እንግዲህ መገመት በጣም ይከብዳል። ምክንያቱም ጥሩ ነው የሚባለው መቋጫው ላይ ነው፣ ሲጠቃለል እና ሲስማሙ ነው የሚሻለው። አስቀድመው መተንበይ ጥሩ፣ መመኘት ጥሩ ነው። ከሞላ ጎደል እንግዲህ ልዩነቶች እየተጣበቁ መምጣታቸውን እንደ ጥሩ መሳል እንደ ጥሩ ማቅረብ ይቻላል። ነገር ግን ኮንክሉዥኑን መጨረሻ ላይ ማየቱ ይሻላል። የታላቁ ህዳሴ ግድብ ጉዳይ ወደ አፍሪካ ህብረት ከተመለሰ በኋላ ብዙ ወገኖች ተገቢነቱ ይናገራሉ። ለመሆኑ የህብረቱ ሚና ምንድን ነው? አምባሳደር ዲና ሙፍቲ ለዚህም ማብራሪያ ሰጥተዋል። አፍሪካ ህብረት ብቻ ሳይሆን ተመልካቾችም አሉ። ሌሎች የአፍሪካ ህብረት ኤክስፐርቶች አሉ፣ እንደ ተመልካች ማለት ነው። የአሜሪካ ታዛቢዎች አሉ፣ የአውሮፓ ታዛቢዎች አሉ ማለት ነው። ከሞላ ጎደል አሁን ያሉት የታዛብነት ሚና ነው። እንግዲህ የታዛብነት ሚና አንዳንዴ ይለጠጣል፣ ማግባባት፣ ማቀራረብ ነገር የሚኖርበታል። በዞሮ ዞሮ ሚናቸው የታዛብነት ሚና ነው። ከትናንት በስቲያ በአዲስ አበባና በሌሎች ትልልቅ የሀገሪቱ ከተሞች ኢትዮጵያውያን ድምጻችን ለግድባችን በሚል መፈክር የህዳሴው ጉዳይ የመጀመሪያውን ዙር ውሃ ሙሌት በጋለ ደስታ መክበራቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካችኋ መሀን እናመሰግናለን። የትንታኔው መጽሔት ይቀጥላል። የኢትዮጵያ ጤና ሚኒስቴር የኮቪድ-19 ስርጭትን ለመቀነስና ለመከላከል የሚያስችል የማህበረሰብ አቀፍ ንቅናቄ በሚቀጥለው ሳምንት ሊጀምር መሆኑን አስታውቋል። በዘመቻውም እስከ 17 ሚሊዮን ለሚሆኑ ሰዎች መልእክቱን ለማድረስ፣ ለ200 ሺህ ሰዎች ደግሞ የላቦራቶሪ ምርመራዎችን ለማድረግ እቅድ መያዙ ታውቋል። ህብረተሰቡን ከማስተማርና የኮቪድ ስርጭትን ከመቆጣጠር ባለፈም በቀጣይ ሀገሪቱ በኢኮኖሚውና በፖለቲካው ላይ የሚኖራትን እቅዶች ለመወሰንም ያግዛል ተብሏል። ኤደን ገረመው ዝርዝሩን በተከታዩ ዘገባ ታስደምጠናለች። የኮቪድ-19 ወረርሽኝ ወደ ሀገር ከመግባቱ ቀደም ብሎ የተጀመረው ህብረተሰቡን ስለ ቫይረሱ ስርጭት የማስተማርና የማንቃት እንቅስቃሴዎች በሀገሪቱ ሊፈጠር የሚችለውን ከፍተኛ የሆነ የኮሮና ቫይረስ ስርጭት መጠንን ለመቆጣጠር ቢያስችልም አሁን አሁን ግን በህብረተሰቡ ዘንድ የመዘናጋትና የመሰላቸት ሁኔታዎች እየታዩ እንደሆነ በተደጋጋሚ እየተነገረ ነው። በዚህና ከባለፈው አንድ ወር ወደዚህ በሀገሪቱ የነበረውን የጸጥታ ችግር ተከትሎ በአንዳንድ ቦታዎች በተፈጠሩ ያሉ የህዝብ መሰባሰቦች በኮሮና ቫይረስ የሚያዙ ሰዎች ቁጥር መጨመሩ እየተገለጸ ነው። በሀገሪቱ ያለውን የቫይረሱን ስርጭት ለመግታትና ህብረተሰቡን ለማስተማር በሀገር አቀፍ ደረጃ የኮቪድ-19 ስርጭትን የመከላከል ዘመቻ ታቅዷል። በኢትዮጵያ የጤና ሚኒስቴር የህዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳ የዘመቻውን ዝግጅት ከወዲሁ ጀምረናል ይላሉ። ይህ ዘመቻ ያው በየጊዜው እንዳለው አንደኛው አላማ የቫይረሱ ስርጭት በጣም በከፍተኛ ሁኔታ እየተስፋፋ I wow. ወጥተዋል ብቻ ሳይሆን የሞቱም እንዲሁም ግኖ ዋና ያሉ ታካሚዎቻችን ቁጥርም በየጊዜው እየጨመረ መጥተዋል። በሌላው መልኩ ግን ህብረተሰባችን ከዳች ያሉ የጥንቃቄ እርምጃዎች እየተቀዛቀዘ እየተዳከመ ነው የሄደው። ባለን መረጃ ዋናው ደግሞ ይህንን የቫይረሱን ስርጭት ለመግታት የጥንቃቄ እርምጃዎችን መውሰድ ነው። ስለዚህ አንደኛው አላማ ምንድነው? የህብረተሰባችንን ማነቃመቅ ህብረተሰባችንን ምንቃጠ ህሊናውን ማሳጠቅ የሚወስዳቸውን የጥንቃቄ እርምጃዎችን ሰዎችን በደንብ ከአለምንም መዘናጋትና ቸልተኝነት እርምጃዎችን እንዲወስድ የማንቀሳቀስ ከላይ እስከ ታች እስከ ቀበሌ ድረስ ያለው አመራር በጦተኝነት ከጤና ባለሙያው ጋር በቅንጅት እንዲሰራና ህብረተሰቡን እንዲያነቃልቅ ያለመ ዘመቻ ነው። አንደኛው ዓላማ ይሄ ነው። ሁለተኛው ደግሞ ከዚሁ ጋር በስፋት ምርመራዎችን ሰዎችን የዓለም የጤና ድርጅት የኮሮና ቫይረስ ስርጭትን ለመቆጣጠር ከሚረዱ ነገሮች አንዱ ከፍተኛ ቁጥር ያለው ህብረተሰብን መመርመር መሆኑን አስታውቋል። በኢትዮጵያም የምርመራው መጠን እለት እለት እያደገ መሆኑን ዶክተር ተገኔ ገልጸው የአሁኑ ዘመቻ የሃይማኖት አባቶች፣ ከፍተኛ ተጽዕኖ ፈጣሪዎች፣ የመንግስት አካላት የሚሳተፉበት ሰፊ ዘመቻ እንደሆነም ያስረዳሉ። የላብራቶሪ ምርመራ አልነበረም ወደ قانونيين من ላብራቶሪ ማዕከላት ወደ ስራ ገብቶ ስራ ውስጥ ነው ያሉት። በአጭር ጊዜ ውስጥ ወደ ስራ የሚገቡ ሁለት ስራ አካባቢ የሚሆኑ ደግሞ አሉ። ያንን እንትን ጨምር እስከ አስራ አምስት ሺህ የመመርመር አቅም መስጠት ተችሏል። አሁን ላይ ግን እየወጣ ያለው እስከ አስር ሺ ነው። ከዚሁ ከዘመቻ ጋር ተያይዞ ደግሞ እስከ አስራ ሁለት ሺህ በቅርብ ጊዜ እንደርሳለን ብለን እየሰራ ነው ያለ ነው። ይህንን በስፋት የማንቀሳቀስና የመራችን ለማድረግ አላማ ያደረገ ዘመቻ ነው። በዚሁ መስረት እንግዲህ በዚህኛው ሳምንት እየሰራን ያለ ነው። ግብዓቶችን የማቀረብ የሰው ኃይል የማደራጀትና የማዘጋጀት ስራዎች እየሰራ ነው ያለ ነው። ግብዓቶችን ወደ ክልል ላይ ላሉ የላቦራቶሪ ማዕከላት ቴስትቲክ ጀምሮ ሌሎችን እየላክን ነው ያለ ነው። እንዲሁም ደግሞ የሰው ኃይል የማዘጋጀት ባለሙያዎችን፣ ጤና ባለሙያዎችን፣ ቀጥታ የሚያስከብሩ አካላትን የማደራጀት የማዘጋጀት እንዲሁም ደግሞ ሌሎች ህብረተሰቡን ንቃተ ህሊና ሊያሳድግ የሚችሉ ሚዲያዎችን ኢንጌጅ ማድረግ ኪነ ጥበብ ባለሙያዎች እና ኃላፊዎች፣ የሃይማኖት አባቶች እንዲሁም ደግሞ ሌሎች ታዋቂ ሰዎችንም እንዲህ የማሳረፍ እና ህብረተሰባችንን የማነቃነቅ ግንዛቤያቸውን የማሳደግ እና የተቀዛቀዘውን የጥንቃቄ እርምጃዎች ህብረተሰባችን ከአለምንም መዘናጋት ሰውሰን እንዲችል ከምርመራ ጋር ሁለቱን ዋና ዋና አላማዎች መሰረት ያደረገ ዘመቻ ነው። ዶክተር ተገኔ አክለውም ይህ ሀገራዊ ዘመቻ ሲጠቃለልም በቀጣይ ከኮቪድ-19 ጋር ተያይዞ ሀገሪቱ ሊኖራት የሚገባውን የኢኮኖሚና የፖለቲካ አካሄዶች ለማቀድ ይረዳል ይላሉ። ኮሮና ቫይረስን ከመከላከልና ከመቆጣጠር አንጻር አንዱና ዋናው ስራ ስለሆነ አንደኛ ራሳቸውን የሚያጉ ሰዎች ቫይረሱ ከተገኘባቸው ለሌላው እንዳያስተላልፉ በፕሮቶኮል መሰረት እንዲላቁ ወደ ለይቶ ማቆያ መግባት ያለባቸው ሲገቡ፣ እንዲሁም ደግሞ ሆኖም የማይታይባቸው ምልክት የማያሳዩና የከፋ የጤና ችግር ሰዎች እክል የሌላቸው ሰዎች ፖዘቲቭ ሆነው እንኳ ቢገኙ ቤታቸው ሆኖ ራሳቸውን አይሶሌት አድርጎ ለሌላው እንዳያስተላልፉ ስራዎች ይሰራ ነው ወደ ማለት ነው የተነሳው። እንግዲህ እንደ መንግስትን ዘመቻ በኋላ ቀጣይ ሊወሰዱ እርምጃዎች ይኖራል እና ይሄ በጣም ወሳኝ የሆነ የዘመቻ ነው። ከዚህ ዘመቻ ተነስተን ደግሞ ቀጣይ ድሮቻችን እናቅዳለን እናወጣለን። ሊወሰዱ የሚገቡ እርምጃዎች፣ ሊቀየሩ የሚገቡ ስትራቴጂዎቻችንም ካሉ ከዘመቻው በዚህ ሀገራዊ እንቅስቃሴ አስራ ሰባት ሚሊዮን ሰዎችን በመድረስ እና ሁለት መቶ ሺ የላብራቶሪ ምርመራዎችን በማድረግ እስከ አስር ሺ የሚሆኑ ታማሚዎችን የማግኘት ዕቅድ እንዳለም ዶክተር ተገኔ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አማሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል አንዳንድ አካባቢዎች በትላንትናው ዕለት አልፎ አልፎ የትራንስፖርት ፍሰት እክል በማጋጠሙ መቸገራቸውን ቪኦኤ ያነጋገራቸው ነጋዴዎችና አሽከርካሪዎች ገለጹ። ጉዳት የደረሰባቸው ተሽከርካሪዎችን መኖራቸውን ተናግረዋል። የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ የኢትዮጵያን ሰላም ለማወክ የተደረጉ ሙከራዎች ከሸዋል ብሏል። ሙክታር ጀማል ዝርዝር ዘገባ ይዟል። የሀገር አቋራጭና ከዞን ዞን ከወረዳ ወረዳ የሚንቀሳቀሱ ትራንስፖርቶች ላይ መጉላላት መታየቱን ቪኦኤ ያነጋገራቸው ሰዎች ገልጸዋል። በትራንስፖርት እቀባው ላይ የተሳተፉ ሰዎች ለቪኦኤ እንደተናገሩት መንግስት በሀገሪቷ እየታየ ያለው ለፖለቲካ ችግር መፍትሄ እንዲሰጥ ለመጠየቅ ነው ሲሉ ገልጸዋል። በባሌና ሮቤ አካባቢ ያለውን ለቪዮ የተናገረው ሰው ይህንን ገልጿል። መኪና ወደ ሮቤ አይገባም፣ ከሮቤ አይወጣም። ከተማ ውስጥ ብቻ ነው ባጃጅ እና አንዳንድ ሱቆች ተከፍቶ ያለው እንዲህ ነው ያለው። ሮቤ ውስጥ ምንድን ነው ምክንያቱ? መንግስት የኦሮሞን የፖለቲካ አመራሮችን እነ ጀዋር፣ እነ በቀላ ገርባን፣ እነ አብዲ ረጋሳን የሚባሉትን ከአጫሉ ግድያ በኋላ አስሮ እየተቀመጡበት ነው። ይህንን የፖለቲካ አመራሮች እንድፈቱልን ነው የጠየቅነውን መንግስት ግን ጥያቄያችን አልሰማልን። ይህም መንግስት ጥያቄያችን እንዲሰማ እንዲመርጥልን ይህን አድማ የታወጀ ነው። በወትሮ ገበያ እንቅስቃሴዋ ዋ የምትታወቀውና በአምስት በር ወደ ከተማዋ መንገዶች የሚገቡባት የሻሸመኔ ከተማን ብትሆን ወደ ከተማዋ የሚገቡና የሚወጡ ተሽከርካሪዎች በፀጥታ አካላት እጀባ መሆኑን ነው። ተሽመኔ የተለመደው የህዝብ መመላለሻና የደረቅ ጭነት መመላለሻ መኪኖች እንቅስቃሴ የለም። ይሄ የሆነበት ምክንያት ደግሞ የፖለቲካ አክቲቪስት የሆነው ጀዋር መሀመድ እና ከአጫሉ ሞት ወደዚህ የሆነው ነገር ብዙ በሺዎች የሚቆጠሩ ሰዎች ታስረዋል፣ ጀዋር መሀመድን ጨምሮ ማለት ነው። ስለዚህ እነሱ እስከፈቱ ድረስ ይሄ ያለው ነገር በሙሉ ማቆም አለበት። ይሄ እንደ ጥያቄ ነው። በሰላማዊ መንገድ እየተጠየቀ ነበር፣ ያ አልሆነም። አሁን ደግሞ የእኛን መሪ እንዲለቅ በማለት ነው ይሄ ነገር የሆነው። ቀን ከሌት ንግድ የሚደራባት የምስራቋ የገበያ ፈርጥም የምትባለዋ አወዳይ ከተማ ከዚህ ቀደም የተለመደው የገበያ እንቅስቃሴ አለመኖሩና ከገጠር የሚገባ ፍራፍሬና የጫት ምርትም ቢሆን እንደ ወትሮ አለመሆኑን ነው ቪኦኤ ያነጋገረው ሰው የተናገረው። አወዳይ ውስጥ ምንም የሚታይ እንቅስቃሴ የለም። ይህ መንገድ ወደ ጅቡቲ የሚያስተላልፍ እምብርት መንገድ ነው ነገር ግን የጭነት መኪኖችና ሌሎች መተላለፊያ አያየው አደለውም። ከተማ ውስጥ የተወሰኑ እንቅስቃሴዎች የሚታዩ ቢሆንም ከገጠር አካባቢ የሚገቡ ጫት፣ ፍራፍሬ እና ሌሎች ምርቶች እየታዩኝ አይደለም። እንቅስቃሴው እየተደረገ አይደለም። ይህ የሆነበት ምክንያት መንግሥት ያሰራቸውን መሪዎቻችንን እንዲፈታና ለሀገሪቷ ፖለቲካ መፍትሄ እንዲያመጣ አመፅና ብጥብጥ ሳናነሳ በሰላማዊ መንገድ ጥያቄያችንን ለመጠየቅ ፈልገን ነው ነው ያሉት። የተጽዕኖ ገፈት ቀማሽንን እያሉ ቪኦኤ ያነጋገራቸው ሰዎችም የገለጹት ነገር አለ። ከባሌ ሮቤ ከተማ የ30 ኪሎ ሜትር ርቀት ላይ የምትገኘዋ ዲሾ ወረዳን በተመለከተ ሶስት ተሽከርካሪዎች ላይ አደጋ መድረሱን አንድማኝ ለቪኦኤ ይህንን ገልጿል። ትልቅ መኪና፣ ተሳቢ መኪና መዳበሪያ ስኖ ወደ ሮቤ ሲሄድ አበከራ የሚባል ቦታ ላይ ተገልብጠዋል። በቴክኒክ ነው ወይ፣ በምን ችግር ነው የተገለበጠው? አይደለም፣ በቴክኒክ አይመስለኝም። መንገድ ላይ ብስማር የሆነ ብረት መንገድ ላይ ቀሮ እንትን ያድርጎ በእሱ ምክንያት ነው መሰለኝ በቄሮ እርምጃ ነው እንጂ ሌላም የዶልፊን መኪና ዛሬ ጠዋት ላይ መታወሱ ሙሉ በሙሉ ቆመ። ተቆቆሙ አሉትም ማንግላ ትልቁ የጅቡቲ መተላለፊያ መንገድ የሆነው የአዳማ ሀረር መንገድን በተመለከተም አንድ ከአዳማ ወደ ሀረር ንግድ የሚያከናውን አዳማ ላይ ያነጋገርነው ነጋዴ ገጠመኙን ገልጾልናል። ነጋዴው በአሁኑ ሰዓት ግን መንገዱ ትንሽ እዛማው ጥሩ ስለሆነ ነው የወጡ መኪኖቹም መስታወት ማመታት አለ መንገድ ላይ መቆም እና መንገዳታት ስላለ በዛ ምክንያት ትንሽ እኛም ለጊዜው ነገር ውስጥ ገዘጋካ ብለ አቁም ነው የመመታ ሰው አይታወቅም። ማመታቱ ብቻ እና መቆሙ ወይ ደግሞ ጎማው መተንፈሱ ብቻ ነው የምታየው። ስለዚህ እኛም ይህ ነገር ንብረት ስለሆነ ለጊዜው ተረጋግተን ማየት ያሳልጋል ብለ አቆ። ሌላኛው ከአርሲ ነገሌ ወደ ሀረር ድንች ጭኖ ሲጓዝ የነበረ የጭነት ተሽከርካሪ አጋጥሞኛል ያለውን የግሉን እይታ ለቪኦኤ ገልጿል። ከአዳማ ምንም መኪና የለም። መኪና እንቅስቃሴ ምናምን ምንም የለም። አሰበ እስከ በዲሳ ምንም የለም። መኪና እንቅስቃሴ እስካሁን እስከምመጣበት ራሱ መኪና ሆ እንቅስቃሴ የለም መንገድ ላይ የቆሙ መኪናዎች አሉ በብዛት አሁን። እናንተ እስቲ እዛ እስከምትደርሱ ድረስ ምን አይነት ድባብ ነበረ? በጣም ይደብራል። በጣም በቃ እንቅስቃሴ በጣም ጥሩ አልነበረ። ድንጋይ ያዙ ይዝቱ ነበረ። እኔ ብቻ ነበርኩ መኪና የምንቀሳቀሰው፣ ሌላ መኪና የለም እንቅስቃሴ ከኔ ጋር የሚያደርግ። ድንጋይ ይዘው ሲመጡ አንተን ሊያጠቁህ አልሞከሩም? በዚህ በጎን በኩል ለመወርወር ነው የሚፈልጉ የሚሞክሩ ሶስት ተሽከርካሪዎች አደጋ ደርሶባቸዋል የተባለው የባሌ ዲንሾ ወረዳን በተመለከተ አንድ ሚኒባስ መኪና ህዝብ ጭኖ እየሄደ ሳለ በወጣቶች ጥቃት እንደደረሰበት፣ ሌላኛው ጥቃት በመሸሽ ላይ እያለ ሁለት ሌሎች በሞተር የሚንቀሳቀሱ ሰዎችን በመግጨት የመግደል አደጋ ማድረሱንና ሌላኛው የዘር ማዳበሪያ በመጫን ወደ ባሌ ሮቤ ሲንቀሳቀስ የነበረ ተሳቢ መኪና ጎማው በመፈንዳቱ ተገልብጦ አደጋ መድረሱን ከአካባቢው የዓይን እማኞች ተነግሯል። በዲንሾ ደረሰ የተባለውን ክስተት በተመለከተ መልስ እንዲሰጡን የወረዳው ፖሊስ አዛዥ ኢንስፔክተር አሻግሬን ለማግኘት በተደጋጋሚ ያደረግነው ሙከራ ሊሳካልን አልቻለም። ስለ ጉዳዩ መልስ የሰጡን የዲንሾ ወረዳ ዋና አስተዳዳሪ አቶ አብዱል ባሪ ኢብራሂም የደረሰው አደጋ ም ሆነ የቆሙት መኪኖች በቴክኒክ ችግር እንጂ ምንም አይነት የትራንስፖርት እቀባ በአካባቢው አለመኖሩን ነው ለቪዮ የመለሱት። ራኮን ነገኛ ሁመሜ ሲንጅሩ ጉጋን ይሳ ከና የችዳ ኮንኮላተን ኩፌስ ተኮኮፋ ሱኔስ ራኮ ቴክኒካቲን የተፈጠረ የጸጥታ ችግር የለም። አንድ የተገለበጠ ተሽከርካሪ ተሳቢ ችግሩ በቴክኒክ መሆኑን የተረዳ ነው። የእኛ ፖሊሶችም ሄደው አይተውታል። የፈነዱ የፊት ጎማዎችም ቢሆኑ መኪናው ከተገለበጠ በኋላ የፈነዳ ነው እንጂ ቀድሞ የፈነዳ አለመሆኑን የተገነዘብነው ነው ያሉት። የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ የተባለው ነገር ሐሰት ነው ሲል አስተባብሏል። የክልሉ ቃል አቀባይ አቶ ጌታቸው ባልቻ ለአሜሪካ ድምፅ እንደተናገሩት አንዳንድ ጸረ ሰላም ኃይሎች ክልሉን ለማተራመስ ጥረት ቢያደርጉም ዛሬም አልተሳካላቸውም ብለዋል። የገበያ ክልከላ፣ የትራንስፖርት ክልከላ፣ እንቅስቃሴን የመከልከል የኢኮኖሚያዊ እንቅስቃሴዎችን የመከልከል ፍላጎታቸውን ሶስት ጊዜ አቅደው ነበር። ለሶስተኛ ጊዜ ህዝቡ እንዲህ ብሏቸዋል። አሁን በአራተኛ ጊዜ ሞክረው ለአራተኛ ጊዜም ህዝቡ በየደረጃው እንዲህ ብሏቸው መደበኛ እንቅስቃሴውን ቀጥሎበታል። ምንም አይነት በክልሉ የተለየ እንቅስቃሴ ተገደበበትና ሀገር አቋራጭ ትራንስፖርትም የቆመበት የለም ሁሉም ክልሎች በሚሆኑ ዞኖች እና ወረዳዎች ቀበሌዎች በሚባል ደረጃ መደበኛ እንቅስቃሴ ያለው የተለየ መረጃ የለንም። አቶ ጌታቸው የአሜሪካን ድምፅ ካጣራቸው አካባቢዎች አወዳይ አካባቢ የተለመደ እንቅስቃሴ አለመኖሩን፣ ሻሸመኔ አካባቢ የተወሰኑ በጸጥታ ኃይሎች የሚታጀቡ ተሽከርካሪዎች እንደሚወጡ እንደሚገቡ ነገር ግን እሱም አናሳ መሆኑን፣ ባሌሮቤ አካባቢም ተመሳሳይ አዳማ ላይ ከሀረር አካባቢ ሊሆን ይችላል የሚል ግምት አለን። የመጣ አንድ የጭነት መኪና የፊት መስታወቱ የተሰባበረና ጥቃት የደረሰበት መሆኑን የሚያሳይ በተለይ አስራ አንድ አካባቢ የሚባለው ከሀረር አካባቢ ጫት የሚመጣበት አካባቢ ጫት አለመግባቱን እና የተወሰኑ ጫቶች ደግሞ ሌሊት ተደብቀው የመጡ ናቸው የሚል የአካባቢው ሰዎች የሚናገሩት። ይህ ምን ነው የሚያሳየው? እንግዲህ እነዚህ የክልሉን የትርምስ እና የግጭት ክልል የማድረግ እቅድ ያላቸው ኃይሎች የፈለጉት ይሄንን ነው። ይሄ እንዲወራላቸው እና እንዲነገርላቸው ስለሚፈልጉ በየአካባቢው ያልሆነውን ሆነ ብሎ የሚናገር ራሱ አቅዶ ስራ እቅዳቸው ማፍረስ ነው፣ ማቃጠል ነው፣ መግደል ነው። ያንን እቅዳቸውን ለማሳካት ደግሞ አንድም ለሰብ መንገድ ዳር ሆኖ ወይ መኪና መጥቶ ሊሆን ይችላል። ወይ ደግሞ የሆነ ክስተት ሲከሰት ያንን እንደ እድል መጠቀማቸው አይቀርም። ከዚህ በዘለለ ግን በተደራጀ ሁኔታ ከዚህ በፊት እንደተለመደው ጥሪ አድርገውላቸው መንገድ ተዘግቶ፣ ትራንስፖርት እንቅስቃሴ ቆሞ፣ የንግድ እንቅስቃሴ ቆሞ ክልሉ ሙሉ በሙሉ ኢኮኖሚያዊ እንቅስቃሴውን የማስተጓጎልና የማሰርቅ ናቸው። በፍጹም አልተሳካላቸውም፣ ሊሳካላቸውም አይችልም። በድብቅ ነው ሙሉ አላማቸውን ለማሳካት የሚንቀሳቀሱት የማስፈራራት የመግደል እና ብቻ ነው ሲተላለፍ የነበረው መኪና የሚንቀሳቀስ ከሆነ እንሰብረዋለን፣ እናጣጥለዋለን። መንገድ ላይ ምስማር እስከ ስራት እኮ ነው ፖለቲከኞች ነን ባዮች ያስወሩትና ያወሩት። አቶ ጌታቸው፣ ቪኦኤ ያነጋገራቸው ሰዎች የሚገልጹት ለዚህ ምክንያት የሆነው አሁን ኦሮሚያ ያለችበት የፖለቲካ አለመረጋጋት ነው። ለዚህ ደግሞ መንግስት መፍትሄ ሊሰጥ ይገባል። በተለይ የታሰሩ ፖለቲከኞችና የፖለቲካ አመራሮችን በተመለከተ መንግስት ወደ መፍትሄ መምጣት አለበት፣ ለዚህ ነው ይላሉ። ይህን በተመለከተስ ምን መልስ አሉት? በክልላችን ገበያ የሚታገድበት መንገድ የሚዘጋበት ምንም አይነት ምክንያት የለም። በሌላ በኩል ደግሞ የህግ የበላይነትን የማስከበር ስራችንን ከዚህ በፊትም በግልጽ እንደተናገር ነው አጠናክረን እንቀጥል። የፖለቲካ ፓርቲ አባሎች፣ አመራሮች ሊሆኑ ይችላሉ። ማንኛውም ሰው ከህግ በታች ነው እና ህግ የማስከበር ስራችንን በተጠናከረ ሁኔታ እየሰራን ያለ ነው። እዚህ ውጭ ግን የፖለቲካ ውሳኔ የሚፈልግ ወይንም ደግሞ የተለየ ምክንያት ቀርቦ በዛ ምክንያት ላይ በፊት ለፊት መነጋገር እየቻልን ወደ መንገድ መዝጋትና ኢኮኖሚውን የማስተጓጎል እንቅስቃ የሚያስገባን ነገር የለም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። የአውሮፓ ክፍሎች ሁለተኛ ዙር የኮሮና ቫይረስ መዛመት ይኖራል የሚል ስጋት ስላለ የመንቀሳቀስ እገዳ እርምጃዎች በአዲስ መልክ እየተደነገጉ መሆናቸው ታውቋል። ባለፉት መጋቢትና ሚያዝያ ወራት በዓለም አቀፉ ወረርሽኝ ክፉኛ የተጎዱት የአውሮፓ ሀገሮች ነበሩ። ስለሆነም የቫይረሱን መዛመት ለመገደብ ሲሉ ጥብቅ የእንቅስቃሴ ገደቦች ለማድረግ ተገደው ነበር። አንዳንድ የሳይንስ ጠቢባን የእገዳ እርምጃዎቹ ከሚገባው ፈጥነው ነበር የተነሱት ማለት ለወደፊቱ ከባድ ውሳኔዎች ይጠብቁናል ሲሉ ማስጠንቀቃቸውን ዘጋቢያችን ሄንሪ ሪጅዌል ከለንደን በላከው ዘገባ ጠቅሷል። አዳነች ፍሳሀጌ ታቀርበዋለች። ማጋያ የተባሉ በስፓኝ የካታሎኒያ ክልል ነዋሪ የቫይረሱ በአዲስ መልክ መዛመት እንደሚያሳዝናቸው ገልጸዋል። ወደ ጀመርንበት ሁኔታ ስንመለስ በጣም ያሳዝነኛል፣ ያመኛል። ጥሩ ተራምደን ነበር። አሁን ግን በሚገባ እየሰራን መሆኑን እርግጠኛ አይደለሁም። ሎኒያ የኮሮና ቫይረስ በአዲስ መልክ ከተዛመተባቸው ክፍሎች አንዷ መሆኗ ተገልጿል። በእንቅስቃሴ ላይ ተደንግገው የነበሩት እገዳዎች ባለፈው ሳምንት ማብቂያ ላይ እንዲላሉ ተደርጓል። ነገር ግን በርካታ ሀገሮች ከስፓኝ በሚጓዙ ሰዎች ላይ የኳራንቲን እገዳ ጥለዋል። ቤልጅምና ሉክሰምበርግ በቫይረሱ መልሶ መዛመት እየተሰቃዩ መሆናቸው ተገልጿል። የአካባቢ ባለስልጣኖች መንግስት በሀገር አቀፍ ደረጃ ደንግጎት የነበረውን የመንቀሳቀስ እገዳ ፈጥሞን ያላለው በማለት ነቅፈዋል። ክፉኛ የተጎዳችው አንትወርፕ የተባለችው የቤልጅየም ከተማ መሆኗ ተገልጿል። ነዋሪዎች ከቤታቸው መውጣት እየፈሩ መሆናቸው ተዘግቧል። በአንትወርፕ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ፔር ቫንደም የአካል መራራቅ መመሪያን የማንከተል ከሆነ ይህ ወረርሽኝ በቀላሉ ነው የሚዛመተው። እንደዛ ሲሆንም እንደገና ተመልሶ ቫይረሱን ለመቆጣጠር አበይት እርምጃዎችን መውሰድ ግድ ይላል። በብሪታንያ ሰሜናዊ ክፍል በአዲስ መልክ ጥብቅ እርምጃ እየተወሰደ ቢሆንም የቫይረሱ መዛመት እየተባባሰ መሄዱ ተገልጿል። በሀገሪቱ ዙሪያ በየቀኑ በአራት ሺህ ዘጠኝ መቶ የሚገመቱ አዲስ በሽተኞች እየተገኙ መሆናቸው ተገልጿል። the oxford university mastermind dr peter drawback early action is really critical so if countries are responding slowing down the reopening making targeted ቀድሞ እርምጃ የመውሰዱ ጉዳይ ወሳኝ ነው። ስለሆነም አገሮች አስፈላጊውን እርምጃ የሚወስዱ ከሆነ የእንቅስቃሴ እገዳዎችን ለማንሳት ካልቸኮሉ፣ የቫይረሱን የመዛመት ፍጥነት ለመቀነስ ኢላማ ያደረጉ ለውጦች በተግባር ላይ ከዋሉ የቫይረሱን መዛመት ለመቆጣጠር ተስፋ እናደርጋለን። ብሪታንያ ውስጥ እገዳዎችን የማላላቱ ጉዳይ እንዲዘገይ ተደርጓል። ቲያትር ቤቶች እንዲዘጉ ተገድዷል። አሁንም የኦክስፎርድ ዩኒቨርስቲው ድሮባክ እንደ ሕብረተሰብ በእሴቶቻችን ላይ ከባድ ምርጫዎች ለማድረግ እንገደዳለን። ለምሳሌ ቅድሚያ የምንሰጠው በመጪው መስከረም ወር ላይ ልጆቻችንን ወደ ትምህርት ቤት መላክ ከሆነ ሰዎች በአሁኑ ወቅት ምግብ ቤቶች ውስጥ መግባት አይኖርባቸውም ማለት ሊሆን ይችላል። ግሪስና ኢጣሊያን በመሳሰሉት የአውሮፓ ሀገሮች የቫይረሱ መዛመት ዝቅተኛ መሆኑ ቀጥሏል። ጀርመን ላይ የኮቪድ-19 መዛመት ከፍ ማለቱ ተገልጿል። በርሊን ውስጥ ባለፈው ቅዳሜ 20 ሺህ የሚሆኑ ሰዎች የእንቅስቃሴ ገዳን በመቃወም ሰልፍ ማድረጋቸው ታውቋል። የተቃውሞ ሰልፉ አስተባባሪዎች የንጽህና ጥበቃንና የመራራቅ ሕግ እንጥሰዋል በሚል ባለሥልጣኖች ክስ መስርተውባቸዋል። የምህቶች ዜናና የትንታኔው መጽሄት የሚስተናገዱበትን ክፍለ ጊዜ አጠናቀናል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘርዘር ወዳለ ዘገባ ወደሚስተናገድበት ክፍል እንለፍ። በአማራ ክልል ከቤት ውጪ የአፍና የአፍንጫ መሸፈኛ ጭንብል አድርጎ መንቀሳቀስ ግዴታ ሆነ። የክልሉ የኮሮና ቫይረስ መከላከልና መቆጣጠር ግብረ ኃይል ሰብሳቢ ዶክተር ሙሉነሽ አበበ የቫይረሱ ስርጭት አሳሳቢ እየሆነ በመምጣቱ አስገዳጅ ውሳኔ መወሰኑን ተናግረዋል። የክልሉ ርዕሰ መዲና በሆነችው ባህር ዳር አስገዳጅ ውሳኔ ከተወሰነ በኋላ የከተማዋ ነዋሪዎች ከቀደመው በተሻለ ሁኔታ የአፍና የአፍንጫ መሸፈኛ ጭንብል አድርገው ቢታዩም ብዙ የግዴታ ድንጋጌ የሚያስፈልጋቸው ተግባራት እንዳሉ ያነጋገርናቸው ነዋሪዎች ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች። ኮሮና ቫይረስ በኢትዮጵያ ከተከሰተ ከስድስት ወራት በላይ አስቆጥረዋል። የቫይረሱ መከሰት ተከትሎ በአማራ ክልል የኮሮና ቫይረስ መከላከልና መቆጣጠር ግብረ ኃይልና ኮማንድ ፖስት ተቋቁሞ በተለያዩ ጊዜያት አስቸኳይ ጊዜ አዋጆች ሲያወጣ መቆየቱ ይታወሳል። ግብረ ኃይሉ ባለፉት ስድስት ወራት ውስጥ ለሁለተኛ ጊዜ የፊት ጭንብል መጠቀም ግዴታ እንደሆነ ወስኗል። የአማራ ክልል የኮሮና ቫይረስ መቆጣጠርና መከላከል ግብረ ኃይል ሰብሳቢ ዶክተር ሙሉነሽ አበበ ኮሮና ቫይረስ በመስፋፋቱ የፊት ጭንብል መልበስ ግዴታ መሆኑን ከሰሞኑ ተናግረዋል። በሽታው ወደ እኛ እየቀረበ እኛም ወደ በሽታው እየቀረብን ነው ያለው። በሽታው እየቀረበ ሲመጣ እኛ ራሳችንን መጠበቅ ከበሽታው መሸሽ ሲገባን ያለን አጠቃላይ እንቅስቃሴ ያለው ማህበራዊ እንቅስቃሴ ወደ በሽታው የበለጠ እየተጠጋን እየቀረብን ነው። እንደሚታወቀው ሚያዝያ አስራ ሁለት የወጣ አስቸኳይ ጊዜ አዋጅ አለ። እዛ ላይ ብዙ ነገሮች ተደንግገዋል። ነገር ግን የአዋጁን ፋይዳ ማህበረሰቡ የተረዳው አይመስልም። በጣም መዘናጋት አለ። አስቸኳይ ጊዜ አዋጁ አጠቃላይ በአገሪቱ ኢኮኖሚያዊ እንቅስቃሴ ላይ አሉታዊ ተጽዕኖ እንደሚኖረው ይታወቃል። ነገር ግን ከምንም በላይ ሕይወት ስለሚበልጥ ነው መንግስት አስቸኳይ ጊዜ አዋጁን ያወጀው። ነገር ግን የአስቸኳይ ጊዜ አዋጁን ፋይዳና ጠቀሜታ ለሕዝቡ ሕይወት፣ ለሕዝቡ ጤና ያለውን ፋይዳ የተረዳው እስከማይመስል ድረስ በጣም መዘናጋት፣ በጣም መፋዘዝ አለ። ይህ ደግሞ በማህበረሰቡ ዘንድ ብቻም ሳይሆን በእኛም በኩል መዘናጋቶች አሉ። የጸጥታ አካላትም ሕግ እንዲያስከብሩ አስቸኳይ ጊዜ አዋጁ ላይ የተደነገጉት በሙሉ እንደገና ተጠናክረው መከበር እንዲጀምሩ ማንኛውም መንግስትም መንግስታዊ ያልሆነ ተቋማትም አንደኛ የራሳቸውን ሰራተኞች በአስቸኳይ ጊዜ አዋጁ መሰረት ርቀታቸውን እንዲጠብቁ የንጽህና መስጫ ቁሳቁሶችን፣ የአፍና አፍንጫ መሸፈኛ ጭንብሎችን እንዲያቀርቡ ማንኛውም ተቋም የመንግስትም ይሁን መንግስታዊ ያልሆነ ተቋም መዘናጋቱ ቀርቶ በተለይ የአፍና አፍንጫ መሸፈኛ ጭንብል ሳያረግ የመጣ ማንኛውንም አገልግሎትም እንዳይሰጡ የግብረ ኃይሉን ውሳኔ ተከትሎ የባህር ዳር ከተማ ነዋሪዎች ተግባራዊ እያደረጉት መሆኑን ተዘዋውረን ቀኝተናል። ከበፊቱ መሻሻል እንዳለን ሰላም ተመልክተናል። አቶ ተመስገን አብርሃም የባህር ዳር ከተማ ነዋሪ ሲሆኑ የእኛን ምልከታ ይጋሩታል። ከሶስት ከአራት ቀን ጀምሮ ሰው ማስኬ ማድረግ ባህሉ እዚህ በባህር ዳር ከተማ ላይ የተሻሻለ ነገር አለው፣ ለውጥ አለው። የጸጥታ ኃይሉም በመግቢያና በመውጫዎች አንዳንድ ቦታዎች ላይ ሰው ማስክ እንዲያደርግ ግፊት እያደረገ ጫና እያደረገ እናያለን። ያም ሆኖ አሁንም ለዚህ ሕግ ተገዥ ያልሆኑ አንዳንድ ሰዎችን እናያለን። ባዶ ፌስ ማስክ ያላደረጉ እንዲሁ ዝም ብለው የሚንቀሳቀሱ ጎን ለጎን አብረው የሚሄዱ ሰዎችን እንመለከታለን። ወይዘሮ ገበያነሽ አለምም አስገዳጅ ውሳኔው የህዝብን መዘናጋት ቀይሮታል ይላሉ። መንገድ ላይ ዋና ዋና መንገድና በእግርኛ መንገድ ላይ ዚህ ፌዴራሎች ምናምን ቆሞ ያስለብሳሉ አንዳንዶች በኪሳቸው ያወጣሉ፣ አንዳንዶች ደግሞ ይገዛሉ። ያለበሰቱን ሲጠይቋቸው ሲያስቆሟቸው፣ ወደ አሁን በኪሳቸው ያወጡ ይለብሳሉ ወይም ደግሞ ይገዛሉ። ሁለቱ አስተያየት ሰጪዎቹ ክልከላዎቹ ውስን መሆን የለባቸውም ባይ ናቸው። አስቸኳይ ጊዜ አዋጁ ተግባራዊ የሆነ የምንመለከተው ትራንስፖርት ላይ ነው፣ ባጃጆች ላይ፣ ታክሲዎች ላይ፣ የህዝብ መመላለሻ ትራንስፖርቶች ላይ ነው እንጂ ተግባራዊ የሆነ የምናየው። ከዚህ በተቃራኒ ደግሞ ሌሎች ቦታዎች ላይ ጃምቦ ቤቶች ላይ፣ ካፌዎች ላይ፣ የተለያዩ መጠጦት ቤቶች ላይ ግን ህጉ ተግባራዊ እየሆነ አይደለም። እንዲያውም ሰውን እያዘናጋው የሚመስለው ይሄ ጉዳይ ነው የሚመስለው። መጠጥ ቤቶች ላይ ሰው በርከት ብሎ በጋራ በአንድ ጠረጴዛ ላይ ሶስት፣ አራት፣ አምስት ሰው ሆኖ ሲጠጣ ነው የሚመለከት። ካፌዎች ላይ በአንድ ጠረጴዛ ላይ አራት፣ አምስት፣ ስድስት ሰው ሆኖ ከቦ ሲጠጣ ነው የምንመለከተው። እና እዚህ ላይም መንግስት እና ህብረተሰቡ ህግን ከማስከበር አንጻር ጠንከር ብለው ቢሰሩበት፣ በተለይ ደግሞ አሁን በሀገራችን ላይ የኮሮና ቫይረስ ቁጥሩም እየጨመረ የሞቱም ቁጥር እየጨመረ ስለሆነ የበለጠ ጥፋት በሀገራችን ላይ እንዳይመ መንግስትም ህዝብም የጸጥታ ኃይሉም በጋራ በመቀናጀት ህዝብን ከዚህ ወረርሽኝ ለመታደግ አብረው ቢሰሩ ጥሩ ነው ብዬ አስባለሁ። አሁን እንደዚህ መንገድ ላይ ቆመው እንዳስለበሱ እንደተቆጣጠሩ ወይ መጠጥ ቤት ወይ ምግብ ቤት ወይ አፌ ወይም ኬክ ቤት አካባቢ እንደዚህ ክትትል ቢደረግ በጣም ጥሩ ነው ብዬ አምናለሁ። ምክንያቱም አሁን እዛ ላይ እንደዚህ ብሎ መንገድ ላይ ለብሶ ለብሶ ኬክ ቤት ሲገቡ ወይም መዝናኛ ቦታ ሲገቡ አውልቀው አፍላት ነው የሚያወሩ፣ ተቀራርበው ርቀት ነው የጠበቀ አይደለም ሰው ዛሬ እንዳየወት መንገድ ላይ እነዚ አሁን እነዚህ ህግ አስከባሪ የሚባል አካላቶች በዛ ገብቶ ደግሞ እንደዚህ ቢያደርጉ ጥሩ ውጤት ይመጣል ብዬ አስባለሁ። የግብረ ኃይሉ ሰብሳቢ ዶክተር ሙሉነሽ አበበ ለዚህ አስተያየት የሰጡት ምላሽ የሚከተለው ነው። እንግዲህ የመዝናኛ ቦታዎች በአስቸኳይ ጊዜ አዋጁ ላይ በተመለከተው መሰረት እሱ ማስተግበር ነው። እየታየ መሻሻል ነገር ካለ እና በሀገር አቀፍ ደረጃ የሚሰጥ አቅጣጫ ካለ እሱን እንከተላለን። በአማራ ክልል የዛሬውን ሪፖርት ሳይጨምር 580 ኮሮና ቫይረስ የተገኘባቸው ሰዎች ሲኖሩ ከእነዚህ ውስጥ 447ቱ አገግመዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ምስጋናው ላደረሰችን ዘገባ እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ። 202 2059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሥ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራናችሁነን አብራችሁ ኑ። ወደ ተከታዩ ዝግጅት እንለፍ። በህዝቦች መካከል ልዩነት በመፍጠር የህብረተሰቡን ሰላም በሚነሱ አካላት ላይ መንግስት ህግ የማስከበር እርምጃ እንደሚወስድ የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው አሳሰቡ። በክልሉ የሚገኙ ብሔረሰቦች የሚያነሷቸው በዞንና በወረዳ የመደራጀት ጥያቄዎች ምላሽ የሚሰጣቸው በክልል ለመደራጀት የሚቀርበውን ጥያቄ ምላሽ ሰጥተን ክልሉን እንደገና ካደራጅን በኋላ ነው ብለዋል። ከራስ ገዝ አስተዳደር ጋር በተያያዘ በክልሉ በወላይታ በጋሞና በጎፋ ዞኖች ህዝብ መካከል እርስ በርስ መጠራጠር እንዲፈጠርና ግጭት ውስጥ እንዲገቡ የሚገፋፉ ቅስቀሳዎች መኖራቸውን የዞኑ ተወላጅ የሆኑ የፌዴራል ና እና የአዲስ አበባ የክልሉ አመራሮች ለሁለት ቀናት በአዲስ አበባ ባደረጉት ጉባኤ ተገልጿል። በደቡብ ክልል በሚቀርቡ በክልል የመደራጀት ጥያቄዎች ላይ የመጨረሻ ውሳኔ ይሰጣል ተብሎ የሚጠበቀው የፌዴሬሽን ምክር ቤት የማንነት ጥያቄዎች በማንነትና የአስተዳደር ወሰን ጉዳዮች ኮሚሽን እንዲፈታና የክልል አደረጃጀት ጉዳዮች ፌዴሬሽኑ እያጠና መሆኑን የፌዴሬሽኑ አፈ ጉባኤ አቶ አደም ፋራህ ለኢትዮጵያ ቴሌቪዥን ገልጸዋል። የአዋሳው ዘጋቢያችን ዮናታን ዘብዶስ ተጨማሪ ዘገባ ልኮልናል። በህዝቦች መካከል ልዩነት በመፍጠር የጸጥታ ችግር የፈጠሩ የህብረተሰቡን ሰላም የሚነሱ አካላት ላይ የክልሉ መንግስት እርምጃ እንደሚወስድ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናግረዋል። ምክትል ርዕሰ መስተዳድሩ ይህን የተናገሩት በሳቸው የተመራ የክልሉ ከፍተኛ ስራ ኃላፊዎች ከኮንሶ ከቡርጂና ከአማሩ ልዩ ወረዳ የህዝብ ተወካዮች ጋር በወቅታዊ ጉዳይ ላይ በሳምንቱ መጨረሻ ቀናት ቅዳሜና እሁድ በመከሩበት ወቅት ነው። በኮንሶ ዞንና በአለ ልዩ ወረዳ መካከል በመሬት ይገባኛል ጥያቄ በተፈጠረ ግጭት የተፈናቀሉ ዜጎችን የጎበኙ ሲሆን ከህዝብ ተወካዮችም ጋር መክረው መንግስት መልሶ ያቋቁሟቸዋል ብሏል። ይህንን የጠፋውን ህይወት ጉዳይ በባህሉ መሰረት ጨርሰን ሰዎች ወደ ቤታቸው የሚመለሱበት ስራ ዛሬ ጀምሩ። እናንተ ይህን ካደረጋችሁ እኛ ደግሞ የማቋቋም ስራ እንሰራለን። ይህን ስታደርጉ መንግስት ደግሞ የእናንተን ድጋፍ ተጠቅሞ ደግሞ አካባቢው ሰላም እንዲመጣ፣ ተጠያቂዎቹ በህግ መሰረት እንዲጠየቁ ከእናንተ ጋር አብሮ ይሰራል። ከሁለቱም አካባቢዎች በዚህ ግጭት ሳቢያ ሀያ አንድ ሰዎች እንደተገደሉና ከሀያ ሺህ በላይ ዜጎች ተፈናቅለው ችግር ላይ መውደቃቸውን ቪኦኤ መዘገቡ ይታወቃል። ቀጥሎም ርዕሰ መስተዳድሩ ከአማሮና ከቡርጂ ልዩ ወረዳ ህዝብ ተወካዮች ጋር የተወያዩ ሲሆን ህዝቡ በዞን ለመደራጀት ያላቸውን ፍላጎት ለመንግስት ቢያሳውቅም እስከዛሬ ምላሽ ሳያገኙ መቅረታቸው በህዝቡ ዘንድ ቅሬታ መፍጠሩን ተናግረዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ የሚገኙ ብሔረሰቦች የሚያነሷቸው በዞንና በወረዳ መደራጀት ጥያቄዎች ምላሽ የሚሰጣቸው በክልል ለመደራጀት የሚቀርበውን ጥያቄ ምላሽ ሰጥሰን ክልሉን እንደገና ካደራጀን በኋላ ነው ብሏል። በሚደራጁት ክልሎች ውስጥ ደግሞ የሚነሱ የወረዳ ነሆን ጥያቄ የልዩ ወረዳ ነሆን ጥያቄ የዞን ነሆን ጥያቄ በሙሉ በነዛ አካባቢዎች ይመለሳል። የአማሮ ልዩ ወረዳ ህዝብ ተወካዮች የአካባቢው ህብረተሰብ ሸኔኦነግ በተሰኘ በታጠቀ ኃይል እየደረሰበት ያለው ጥቃት ለህይወት መጥፋት፣ ለአካል ጉዳትና ከመኖሪያ ቀያቸው ለመፈናቀል እንዳደረጋቸውና ችግር ላይ መውደቃቸውን ለርዕሰ መስተዳድሩ አስረድተዋል። በታጠቁ ኃይሎች አማካኝነት በአሰቃቂ ሁኔታ የሚገደሉ ሰዎች ቁጥር የተበራከተ መምጣቱና አስከፊ ነው ያሉትን የሰላም እጦት መንግስት ተገንዝበው አፋጣኝ ምላሽ እንዲሰጣቸውና ህግ የማስከበር ስራውንም እንዲሰራ መጠየቃቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ በማህበራዊ መገናኛ ገጹ ዘግቧል። መንግስትም ህግ የማስከበር ስራ እንደሚሰራና ለዚህ ተግባር ደግሞ ህብረተሰቡ ከመንግስት ጎን እንዲቆም ተጠይቋል። ህዝቡ የአደራጀት ጥያቄውን ሰላማዊ በሆነ መንገድ ሲያቀርብ መቆየቱ ሊደነቅ ይገባል ያሉት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የሚቀርቡ ጥያቄዎችን ለመመለስ በቂ ጊዜና መመካከር ያስፈልጋልም ብለዋል። በሌላ በኩል ደግሞ በክልል ከመደራጀት ጥያቄ ጋር በተያያዘ በጋሞ በጋሞና በጎፋ ዞኖች መካከል እርስ በርስ መጠራጠር እንዲፈጠርና ህዝቡ ወደ ግጭት እንዲገባ የሚገፋፉ ቅስቀሳዎች መኖራቸውን የዞኑ ተወላጅ የሆኑ የፌዴራልና የአዲስ አበባ የክልሉ አመራሮች ለሁለት ቀናት በአዲስ አበባ ባደረጉት ጉባኤ ተገልጧል። በእነዚህ ዞኖች መካከል እርስ በርስ የመጠራጠር የመካሰስና ለልዩነትና ግጭት መንስኤ የሚሆኑ አጀንዳዎችን በማራገብ ሂደት ውስጥ የክልሉ አመራሮች አስተዋጽኦ እንደነበራቸውና ዋነኛ ተዋናኝ መሆናቸውን የጉባኤው አስተባባሪዎች ያወጡት መግለጫ ገልጧል። የጉባኤውን መጠ ተከትሎ የወላይታ ዞን አስተዳዳሪ አቶ ዳጋቶ ኩምቤ የህዝብ አንድነት ለማጠናከር ከስምምነት መድረሳቸውን ተናግረዋል። የአደረጃጀት ጉዳይ ያው ይታወቃል። ደቡብ አካባቢ የክልል ጥያቄ በስፋት ሲነሳ ነበረ። ግን ደግሞ በዛሬ ውይይት የአደረጃጀት ጉዳይ አልተነሳም። በዚህ መድረክ ሊነሳም አይችልም። ይሄ ጥያቄ ህገ መንግስታዊ በሆነ መንገድ ፌዴሬሽን ምክር ቤት ላይ እንዳለ ይታወቃል። በዛው አግባብ እንደሚመለስ ተስፋ እናደርጋለን። ዛሬ የተደረገው ውይይት ቀጠነውን ሰላማዊ የማድረግ ና ይህ ህዝብ በቋንቋ በባህል ብዙ ነገሮች የተጋመደ ህዝብ ነው። የጋሞ ዞን አስተዳዳሪ አቶ ብርሃኑ ዘውደ በበኩላቸው የጋሞ ህዝብ የወላይታ ህዝብን መጠራጠር የለበትም፣ ግለሰቦች፣ ቡድኖችና አመራሮች የፈጠሯቸው ችግሮች በአካባቢው ላይ ስጋት ፈጥሯልም ብለዋል። እነዚህን ለቅሞ መፍታት ያስፈልጋል። መልስ ማግኘት አለባቸው። ህዝቡ ውስጥ ጥርጣሬ እንዲፈጠር የሚያደርጉ አላስፈላጊ ስራዎች የተሰሩ አሉ። አንድ በአንድ ተለቅመው መልስ መሰጠት በሚገባው መልኩ ለህዝቡ ሰላም መረጋገጥ ዋስትና በሚሆን መልኩ እርስ በርስ ህዝቡ እንዳይጠራጠ በምንም መልኩ የወላይታ ህዝብ የጋሞን ህዝብ መጠራጠር የለበትም የጋሞ ህዝብ የወላይታን ህዝብ መጠራጠር የለበትም የጎፋ ህዝብ የወላይታ ህዝብን መጠራጠር የለበትም ጥርጣሬ የሚፈጥሩ የተለያዩ ስራዎች ተሰርተዋል የህዝቦቹን አብሮነት የሚሸረሽሩ ስለዚህ እነዚያን ለቅሞ ማስተካከል መፍታት ከዚህ በፊት የተወሰኑ ውሳኔዎችንም ማስተግበር ቀጣይ ውሳኔ የሚፈልጉ የህዝቡን አንድነት የሚጎዱትንም አስተካክሎ አርሞ መሄድ ያስፈልጋል በሚል ለይተን ተግባብተናል የጎፋ ዞን አስተዳዳሪ አቶ አክልሎ አዳኝ በበኩላቸው የማህበራዊ ሚዲያ ተጽዕኖ ነው። ከፍተኛ መሆኑና የአካባቢው የስራ ኃላፊዎችም ኃላፊነት መውሰራቸውን ገልጧል። የዚህ አካባቢ አመራር አንዱ ሌላው እንዲጠራጠር ከአመራሩ ጋር ተያይዞ እንደገና ደግሞ የህዝብ ውስጥም ጥርጣሬ መንፈስ እንዲፈጠር አድጓል። ለሁከትና ብጥብጥ ፐርታይል ግራውንድ ተፈጥሯል። በክልሉ 14 ዞኖች በክልል ለመደራጀት ጥያቄ ማቅረባቸው የሚታወስ ሲሆን ጥያቄዎችን ለመፍታት በደቡብ ክልል ብልጽግና ፓርቲ እና በሰላም አምባሳደሮች ኮሚቴ ጥናት ቢደረግም አጥጋብና በቂ መልስ መስጠት ባለመቻላቸው የጥናቶቹ ውጤቶች በምክር ሀሳብነት ለፌዴሬሽን ምክር ቤት መላካቸው አይዘነጋም። በደቡብ ክልል በሚቀርቡ በክልል የመደራጀት ጥያቄዎች ላይ የመጨረሻ ውሳኔ ይሰጣል ተብሎ የሚጠበቀው የፌዴሬሽን ምክር ቤት የማንነት ጥያቄዎች በማንነትና የአስተዳደር ወሰን ጉዳዮች ኮሚሽን እንደሚፈታና በክልል የመደራጀት ጥያቄዎችን ፌዴሬሽኑ እያጠና መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ ለኢትዮጵያ ቴሌቪዥን ገልጠዋል ክልል አደረጃጀት ጋር ተይዞ የቀረቡ ጥያቄዎች አሉ። እነዚህንም የቀረቡ ጥያቄዎች ህገ መንግስቱ በሚያስቀምጠው ፕሮሲጀር መሰረ መሰረት ስለማቅረባቸው ማረጋገጥ ይጠይቃል። ስለዚህ በህገ መንግስቱ መሰረት በትክክል የቀረቡትን ጥያቄዎችና ያልቀረቡትን ለመለየት ጥናት እያካሄድ ያለንበት ሁኔታ አለ። ስለዚህ በቀጣይ በህገ መንግስቱ መሰረት የቀረቡትን እና የክልል መፍትሄን አጥተው የመጡና በትክክልም የፌዴሬሽን ምክር ቤት ውሳኔ ሊያስተላልፍባቸው የሚገቡትን ይዘን በአፋጣኝ ምላሽ የሚያገኙበት ሁኔታ ለመፍጠር ነው እየሰራ እየሰራ ያለ። ከሳምንት በፊት የክልሉ የመንግስት የስራ ኃላፊዎችና የደቡብ ክልል ና ፓርቲ ተሿሚዎች በክልል ለመደራጀት የቀረበውን ጥያቄ በተመለከተ የፌዴሬሽን ምክር ቤት የሚያስተላልፈውን ውሳኔ ለማስፈጸም የጋራ አቋም መያዛቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ መግለጡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም። ዮናታንን ለዘገባው እናመሰግናለን። ዘገባ እንለፍ። መላው ዓለም ትኩረቱን በኮሮና ቫይረስ ላይ ባደረገበት በዚህ ወቅት የዩናይትድ ስቴትስ ልዩ መልእክተኞች ግን በአፍሪካ የሳህል ክልል በተለይም በማሊ ያለው የፖለቲካ አለመረጋጋትና እየተባባሰ የመጣው የሰብአዊ መብት ጥሰት አደገኛ አዝማሚያ እያሳየ መሆኑን ይገልጻሉ። የቪኦኤዋ አኒታ ፓውል ያሰናዳችሁን ዘገባ ደረጀ ደስታ ያቀርበዋል። ዓለም ትኩረቱን በኮሮና ቫይረስ ላይ ባደረገበት ጊዜ ሌላው ግን ደግሞ በበረሃማውና ሰፊው የአፍሪካ ቀጠና በሳህል ሞትና እልቂትን ይዞ መጥቷል። የዩናይትድ ስቴትስ ልዩ መልእክተኛ ከፍተኛ ባለስልጣን ጄ ፒተር ፋም እንደሚሉት ከቅርብ ጊዜ ወዲህ በአካባቢ እያደገ የመጣው ነገር በጣም አሳሳቢ መሆኑን ሲገልጹ እንዲህ ይላሉ። በእኛ አቆጣጠር ያለፈው ሩብ ዓመት የተገባደደው ጁን ሰላሳ ነው። በዚህ ጊዜ ውስጥ በቡርኪና ፋሶ በማሊና ኒጀር ሁለት መቶ ሰባ ጥቃቶች በጽንፈኞች ተፈጽመዋል። ያ ቁጥር ካለፈው ዓመት ጋር ሲነጻጸር በአርባ ከመቶ ጨምሯል። ይህ ትልቅ ቁጥር ነው። አዝማሚያው አሳሳቢ ነው። ምንም እንኳ የፕሬዚደንት ትራምፕ አስተዳደር ሰላም ለማስከበር ሲባል ከወጣው ገንዘብ አንጻር አዋጭነቱን መዝነው በአፍሪካ በጀት እንዲቆረጥና የሰላም አስከባሪዎቹ ወታደሮች ቁጥር እንዲቀንስ እየገፋፉ ቢሆንም የተባበሩት መንግሥታት የሰላም አስከባሪ ኃይላት በአካባቢው ለበርካታ ዓመታት የሰሩበት ሲሆን ብዙ ቢሊዮን ዶላሮችንም አውጥተውበታል። የዩናይትድ ስቴትሱ ልዩ መልክተኛ ፋም እንደሚሉት ግን ይህ የወታደራዊ ኃይል ጉዳይ ሳይሆን መልካም አስተዳደር ችግር ነው። እንዲህ ይላሉ። ይህን እውነታ እንጋፈጠው። በሳህል ውስጥ ያለውን ቀውስ ገምግመን ስንጨርስ የምናገኘው የመንግሥትን ሕጋዊነትና አስተዳደር ያለመቀበል፣ መሠረታዊ ፍጆታዎችና አገልግሎቶችን ማቅረብ አለመቻል፣ ወይም የተለያዩ የህብረተሰብ ክፍሎችን አቅፎ ሁሉን አካታች ያለመሆን ቀውስ መሆኑን ነው። በዚህ የተነሳ በቅርቡ በዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም ሪፖርት የተደረጉ በተለይም ቡርኪና ፋሶ ውስጥ የሚታዩ በሰብአዊ መብቶች ላይ የሚፈጸሙ ጥቃቶች በጣም ያሳስቡኛል። እነዚህ ጥቃቶች በሞራልም ሆነ በሥነ ምግባር ትክክል ስላልሆኑ ብቻ ሳይሆን ህዝብን ከመንግሥት በመነጠል ጽንፈኞችን ለመዋጋት የሚደረገውን ጥረት የበለጠ አስቸጋሪ ስለሚያደርጉት ጭምር ነው። ሸክሙ እጅግ አስቸጋሪ የሆነባቸው መሆኑን የገለጹት ወታደራዊ አዛዦቹ ናቸው። የዩናይትድ ስቴትስ የአፍሪካ ልዩ ኃይል አዛዥ አየር ኃይል ሜጀር ጀኔራል ማርክስ ሂክስ እንደ አውሮፓ አቆጣጠር በ2018 ለቪኦኤ እንደተናገሩት በአፍሪካ የአልኬዳ ቡድኖች የሚመሩትን ጥቃት ሰንዛሪ ጽንፈኞችን ለመዋጋት በአካባቢው ስላደረጉት ተልእኮ ሲገልጹ እያሸነፍ አይደለም ብለው ነበር። ጀኔራል ፋም እንደሚሉት እንደ ማሊ እየተዳከሙ ያሉ የመንግስት ተቋማት የሕዝብን ተቃውሞ ይቀሰቅሱና አገሪቱን ለበለጠ ቀውስና አለመረጋጋት ይዳርገዋታል ብለዋል። ለመሆኑ በሳህል እያሸነፍን ነው ተብለው የተጠየቁት ፋም እንዲህ ብለው መለሱ። በየትኛው የጊዜ ቀጣና እንደምትለካው ወይም በየትኛው መስፈርት እንደምትተረጉመው ይወሰናል። ያ የተወሰነ ውጤት ካመጣ ጥሩ ነው። ለምሳሌ የፈረንሳይ አጋሮቻችን በዩናይትድ ስቴትስ ትብብርና እገዛ ከወራት በፊት የእስላማዊ ማግረብን ኤሚር አብዱል ማሊክ ድሩግደልን ጨርሶ በማስወገድ ረገድ ያመጡት ውጤት፣ ያ ማሸነፍ ሊባል ይችላል። በሌላ በኩል ደግሞ በቡርኪና ፋሶም ሆነ በማዕከላዊ ማሊ ባሉ አካባቢዎች የጸጥታ ችግር በመስፋፋቱ ያ ስኬት ሊሆን አይችልም። ስለዚህ በተመሳሳይ ጊዜ ቀጣይነት ያላቸው ተግዳሮቶችና ችግሮች አሉ እና ስኬትና ማሸነፍ የሚል ሰው እነዚህን ነገሮች እንዴት እንደሚመለከታቸው ማወቅ እፈልጋለሁ። እሳቸው እንደሚሉት ማሸነፍ ቀጥተኛ መልስ የለውም። ምክንያቱም ይህ በወታደራዊ የጦርነት ሜዳ በመደበኛ ውጊያ ታይቶና ተሰልቶ የሚወሰን ጦርነት አይደለም። ይህ አይነቱ ችግር መላ፣ ትኩረትን፣ ትዕግስትና ዲፕሎማሲን የሚጠይቅ ችግር ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ጫካ ሆነ ወይ ሸለቆ

And she be yeah. አድማጮች ለምሽቱ ያስተናዳ ናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም።